የዲ ደብልዩ ዜና ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆም። ህዝባዊ ወያኔ አርነት ትግራይ ህዋት በኢትዮጵያ የምርጫ ቦርድ የተላለፈበትን ውሳኔ የፕሪቶሪያውን ስምምነት የሚጥስ ነው ሲል ኮንነም። የኦጋዴን ብሔራዊ ነፃነት ግንባር ኦብነግ አንዳንጃ በበኩሉ የድርጅቱን አመራር ማዕከላዊ ኮሚቴውና ሕገ መንግሥታዊ መዋቅሩን ለማፍረስ አሲሯል ሲል የኢትዮጵያ መንግሥትን ገሷል። በምስራቃዊ ኮንጎ የሩዋንዳ ወታደሮችና በእነርሱ የሚደገፉት የኤም 23 አማጽያን በርካቶችን ገድለው በሺዎች የሚቆጠሩትን አግተው አስገድደው መድፈር ስቅየትና ዘረፋ እየፈጽሙባቸው ነው ሲሉ የኮንጎ ባለሥልጣናት ከሰሱም። ዩክሬን ከሩሲያ ኢስታንቡል ውስጥ በምታደርገው የሰላም ንግግር በተወካይ ተደራዳሪዎች ከተኩስ አቁም ስምምነት ከተደረሰ ከፑቲን ጋር መገናኘት ሊቀር እንደሚችል ፕሬዚዳንት ቮልዶሚር ዜሌንስኪ ተናገሩ። የሩሲያ ዩክሬን የሰላም ንግግር ቱርክ ኢስታንቡል ውስጥ ይጀመራል ተብሎ እየተጠበቀ ነው። አሜሪካ ከአፍሪካ ሀገራት ጋር የሚኖራት ግንኙነት በሚደርሰው የንግድ ስምምነት ልክ የሚመዘን እንደሚሆን በአፍሪካ የአሜሪካ ልዩ ልዑክ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር በኒውክሊየር ጉዳይ ላይ የሚደረገው ድርድር ከስምምነት ለመድረስ መቃረቡን ተናግረዋል። ብሪታንያ ተመላሽ ስደተኞች ሊቀበሏት ከሚችሉ ሀገራት ጋር ንግግር ልትጀምር ነው። ዜናውን በዝርዝር ህዝባዊ ወያኔ አርነት ትግራይ ህወሓት በኢትዮጵያ ምርጫ ቦርድ የተላለፈበትን ውሳኔ የፕሪቶሪያውን ስምምነት የሚጥስ ነው ሲል ኮነነም። ህወሓት ዛሬ ባሰራጨው ደብዳቤ አሸማጋዮች ሁኔታውን የሚመለከት አስቸኳይ ስብሰባ እንዲቀመጡ ጥሪ አቅርቧል። ህወሓት ለአፍሪቃ ህብረትና የተለያዩ ተቋማትና የስምምነቱ አፈጻጸም ተከታዮች ላላቸው በጻፈው ደብዳቤ ህወሓትና የኢትዮጵያ የፌዴራል መንግስት በፕሪቶሪያው የሰላም ስምምነት መሰረት እርስ በርስ እውቅና እንደተሰጣጡ ገልጿል። ነገር ግን አሁን እየታየ ባለ ሁኔታ የፌዴራሉ መንግስት ይህንኑ እየጣሰ ነው ሲል ህወሓት ክሱን አሰምቷል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንዳንጃ የድርጅቱን አመራር ማዕከላዊ ኮሚቴውንና ህገ መንግስታዊ መዋቅሩን ለማፍረስ አሲሯል ሲል የኢትዮጵያ መንግስትን ከሰሰም። ድርጅቱ በይፋዊ የኤክስ ገጹ ባወጣው ረዘም ባለ መግለጫው ህዝቡ፣ ተቃዋሚ ፓርቲዎች፣ በአፍሪቃ ቀንድና ለማቀፍ ባለድርሻ አካላት የመንግስትን ጣልቃ ገብነት እንዲያወግዙ ጠይቋል። በጎርጎርሳውያኑ 2018 የተደረሰው የሰላም ስምምነት ይከበር ሲልም ድርጅቱ በዚሁ መግለጫው ጠይቋል። ምርጫ ቦርድ ከክልሉ መንግስት ጋር በመቀናጀት በዲሞክራሲያዊ መንገድ የተመረጠውን የኦብነግ አመራር ማዕከላዊ ኮሚቴውን ለማፍረስ እየተንቀሳቀሰ ነው ሲል የከሰሰው ድርጅቱም ድርጊቱ ሀገራዊም ሆነ ዓለም አቀፍ ህጎችን የሚጻረር ነው ብሏል። በቅርቡ የድርጅቱ የክልል ቢሮዎች ክልከላን ጨምሮ በድርጅቱ አባላት ላይ በሌላ ቡድን ተላለፈ ያለውን ክልከላን ህገወጥ ነው ያለው ኦብነግ በመንግስት የተቀነባበረ የስልጣን ንጥቅ ያለውን ሂደት ውድቅ አድርጓል። ለሰላማዊ የፖለቲካ ትግል ለዲሞክራሲ መሪዎችና የሶማሌ ህዝቦችን የራስን መብት በራስ የመወሰን ቁርጠኝነትን ያረጋግጣልን ብሏል። ድርጅቱ በመግለጫው ማጠቃለያ የመንግስት የተቀነባበረ ጣልቃ ገብነት ከቀጠለ ሊከሰቱ ለሚችሉ አለመረጋጋትና ግጭቶች ኃላፊነት ይወስዳል ሲል አስጠንቅቋል። ኦብነግ ባለፈው ሚያዝያ 1 ቀን 2017 ዓ ም በጅግጅጋ ከተማ አካሂዶ በነበረው ሁለተኛ መደበኛ ስብሰባው የግንባሩን ሊቀመንበር አብዱራህማን ማሀዲን ከኃላፊነት አንስቶ በምትካቸው አብዱር ከሪም ሼክ ሙሴን ተጠባባቂ ሊቀመንበር አድርጎ መሾሙ ይታወሳል። ከዚያ በኋላ የቀድሞው ሊቀመንበር አብዱራህማን ማሃዲ መቀመጫውን ናይሮቢ ኬንያ ያደረገ የድርጅቱን አንድ አንጃ ሲመሩ፣ በኢትዮጵያ መንግስት እውቅና የተሰጠው ኦብነግ መቀመጫውን ጅግጅጋ አድርጓል። በምስራቃዊ ኮንጎ የሩዋንዳ ወታደሮችና በእነርሱ የሚደገፉት የኤም 23 አማጽያን በርካቶችን ገድለው በሺዎች የሚቆጠሩትን አግቷና አስገድዶ መድፈር ስቄትና ዘረፋ እየፈጸሙባቸው ነው ሲሉ የኮንጎ ባለስልጣናት ከሰሱም። የኮንጎ የሀገር ውስጥ ጉዳይ ሚኒስቴር እንዳለው ካለፈው ቅዳሜ እስከ ማክሰኞ በነበሩ አራት ቀናት የሩዋንዳ ወታደሮች ከአማጽያኑ ጋር በጥምረት የፈጸሙት ጥቃት የኮንጎ ወታደሮችና የአጋር ሚሊሻ ናችሁ በተባሉ ሰላማዊ ሰዎች ላይ ነው። በጥቃቱ 170 ሰዎች መገደላቸውን ያመለከተው ሚኒስቴሩ ከአራት ሺ በላይ ወንዶችና ህጻናት ታግተው በከባድ ተሽከርካሪዎች ወደማይታወቅ ስፍራ ተጓጉዘዋል ብሏል። በኮንጎ ባለስልጣናት በኩል የቀረበውን ክስ ከገለልተኛ ወገን ማረጋገጫ እንዳላገኘ የገለጸው የአሶሼትድ ፕሬስ ከሩዋንዳ መከላከያም ሆነ ከኤም 23 አማጺ ቡድን ቃል አቀባዮች በኩልም እንዲሁ ጥያቄ አቅርቦ መልስ እንዳላገኘ ዘግቧል። በምስራቃዊ ኮንጎ ለአስርተ ዓመታት የዘለቀው የእርስ በርስ ግጭት በሩዋንዳ እንደሚደገፈው የሚነገርላቸው የኤም 23 አማጺያን ባለፈው የጥር ወር ስልታዊዋን የጎማ ከተማን ጨምሮ በርካታ የአካባቢው ከተሞችን ለመቆጣጠር ችለዋል። ጦርነቱ ከ3000 በላይ ሰዎች ሕልፈት ምክንያት ሲሆን ሩዋንዳን ጨምሮ ድንበር ተሻጋሪ ሀገራትን ማሳተፉ ቀጠናዊ መልክ እንዳይዝ አስግቷል። አሜሪካ ከአፍሪቃ ሀገራት ጋር የሚኖራት ግንኙነት በሚደርሰው የንግድ ስምምነት ልክ የሚመዘን እንደሚሆን በአፍሪቃ የአሜሪካ ልዩ ልዑክ ተናገሩም። አሜሪካ አዲስ የነደፈችው የአፍሪቃ አሜሪካ ግንኙነት በእርዳታና መጽዋት ይልቅ በንግድ ላይ የተመሰረተ ይሆናል የተባለውም የአፍሪቃ ጉዳዮች ቢሮ ኃላፊ የሆኑት ትሮይ ፊትረል እንዳሉት የትራምፕ አስተዳደር ከአህጉሪቱ ጋር ያለውን የንግድ ጉድለት በማስወገድ የጋራ ብልጽግናን ለማምጣት እንደሚሰራ ዛሬ በሰጡት መግለጫ ተናግረዋል። Yeah. <laughs> ይህንኑ የአሜሪካ አዲሱ የግንኙነት ፖሊሲ ምዕራብ አፍሪቃዊቷ አይቮሪኮስት ውስጥ ያስተዋወቁት ልዩ ልዑኩም እርዳታ በለጋሽና ተቀባይ አሊያም በመጽዋችና ተመጽዋች መካከል የሚደረግ ሲሆን የንግድ ግንኙነት ግን በሁለቱም ወገኖች እኩል የሚደረግ የንግድ ልውውጥ ነው ብለዋል። ይህንኑ አዲሱን የአሜሪካ በአፍሪቃ የምትከተለውን ፖሊሲ ተከትሎ በአህጉሪቱ የሚገኙ የአሜሪካ አምባሳደሮች በፕሬዚዳንት ትራምፕ የ100 ቀናት የስልጣን ጊዜ ከ6 ቢሊዮን ዶላር በላይ የንግድ ልውውጥ ስምምነት መፈጸማቸውን ሮይ ሮይተርስ የዜና ወኪል ዘግቧል። አሜሪካ ከሰሃራ በታች ወደሚገኙ የአፍሪካ ሀገራት የምትልከው ምርቷ ከአጠቃላይ ምርቷ ከአንድ ከመቶ እንደማይሞላ ዓለም አቀፍ ጥናቶች ያመለክታሉ። ይህ ዶችቨለ ነው። ዩክሬን ከሩሲያ ኢስታንቡል ውስጥ በምታደርገው የሰላም ንግግር በተወካይ ተደራዳሪዎች ከተኩስ አቁም ስምምነት ከተደረሰ ከፑቲን ጋር መገናኘት ሊቀር እንደሚችል ፕሬዚዳንት ቮልዶሚር ዜሌንስኪ ተናገሩ። የሩሲያ ዩክሬን የሰላም ንግግር ቱርክ ኢስታንቡል ውስጥ ይጀመራል ተብሎ እየተጠበቀ ነው። ዜሌንስኪ ዛሬ አንካራ ውስጥ በሰጡት መግለጫ ሩሲያ የተኩስ አቁም ስምምነት ላይ ለመድረስ ፈቃደኛ ካልሆነች ሀገራት በሩሲያ ላይ ፖለቲካዊና ኢኮኖሚያዊ ጫና ሊያሳድሩባት ይገባል ብለዋል። ሩሲያ ና ዩክሬን የተኩስ አቁም ለማድረግና ቱርክ ወደፊት ቱርክ ውስጥ ፊት ለፊት ለመገናኘት ቀጠረው ከያዙ ካለፉት ጥቂት ቀናት ወዲህ ሁለቱ ፕሬዚዳንቶች ፊት ለፊት ይገናኛሉ ተብሎ ሲጠበቅ በመጨረሻው ቀን ዛሬ የሩሲያው ፕሬዚዳንት ቭላዲሚር ፑቲን እንደማይገኙ ክሬምሊን አስታውቋል የዩክሬኑ ፕሬዚዳንት ቮልዶሚር ዜሌንስኪ ለዚህ ጉዳይ ቀደም ብለው ነበር አንካራ የደረሱት ነገር ግን የፑቲን በንግግሩ አለመገኘት የተደራዳሪው ቡድን እንዲመሩላቸው የሀገሪቱን የመከላከያ ሚኒስትር ሰይሞ ራሳቸውን ከንግግሩ ማግለላቸው ነው የተሰማው። ሩሲያ ለሰላም ንግግሩ በፕሬዝዳንት ቭላድሚር ፑቲን ዋና አማካሪ የሚመራ ቡድን ወደ ኢስታንቡል እንደሚጓዝ ክሬምሊን አስታውቋል። የሁለቱን ሀገራት የሰላም ንግግር የምታስተናግደው ኢስታንቡል ዝግጅቷን ማጠናቀቋን ብትገልጽም ይህ ዘገባ እስከተጠናቀረበት ሰዓት ድረስ ተደራዳሪዎች ፊት ለፊት አልተገናኙም። ነገር ግን ድርድሩ ዛሬ አሊያም ነገ አርብ ሊደረግ እንደሚችል ሮይተርስ ዘግቧል። ብሪታንያ ተመላሽ ስደተኞችን ሊቀበሏት ከሚችሉ ሀገራት ጋር ንግግር ልትጀምር ነው። ብሪታንያ ከሀገራቱ ጋር ንግግር ለማድረግ መወሰኗ የተሰማው በትንንሽ ጀልባዎች የእንግሊዝ ደሴቶችን አቋርጦ የሚገቡ ስደተኞች በእጅጉ መበራከታቸውን ተከትሎ ነው። እንግሊዙ ጠቅላይ ሚኒስትር ኪር ስታርመር ዛሬ ወደ አልባንያ ሲጓዙ እንዳሉት መንግስታቸው ያልተሳካላቸው ተገን ጥያቄዎችን ከማባረራቸው በፊት ሂደታቸውን በሶስተኛ ሀገር ሆኖ እንዲከታተሉ ለማስቻል ጉዳዩን እያጤነው ነው አሁን ማድረግ የምንፈልገውና እየተነጋገርንበት ያለ ነው። ከቻል ብሪታንያ ውስጥ ባለው ስርዓት መሰረት እንዲመለሱ ለማድረግ አሊያም ደግሞ ተመላሾችን በሚረከቡ ማዕከላት በኩል እንዲከናወል ለማድረግ ነው። እንደዚያ የሚሆነው ግን ብሪታንያ የትኞቹ ሀገራት በንግግሩ እየተሳተፉ እንደሚገኙ ጠቅላይ ሚኒስትሩ ያሉት ነገር የለም። የጠቅላይ ሚኒስትሩ የአልባንያ ጉዞም ከዚሁ ከስደተኞች ጋር የተያያዘ እንዳልሆነ ነው የጀርመን ዜና ወኪል ዲፒኤ የዘገበው። በመጨረሻም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የኒውክሊየር ጉዳይ ላይ የሚደረገው ድርድር ከስምምነት ለመድረስ መቃረቡን ተናገሩ። የመካከለኛው ምስራቅ ጉብኝታቸውን የቀጠሉት ፕሬዚዳንቱ እንዳሉት ኢራን የቀረበላትን የመደራደሪያ ጉዳዮች ለመቀበል ከዳር መድረሷ ተስፋ ሰጪ ነው። ለረዥም ጊዜ ሰላም ሲባል ከኢራን ጋር ጠንካራ ድርድር ላይነን ያሉት ትራምፕ ድርድሩ በስምምነት ሊቋጭ እንደሚችል እምነታቸውን ገልጸዋል። በመካከለኛው ምስራቅና የፋርስ ባህረ ሰላጤ ሀገራት ጉብኝታቸው ከቃጣር ወደ ተባበሩት አረብ ኤሚሬቶች ዛሬ ከመጓዛቸው በፊት አስተያየታቸውን የሰጡት ፕሬዚዳንቱ በኢራን የኒውክሌር መርሃ ግብር ላይ የሚደረገው ድርድር ውጤት እያሳየ መምጣቱን ተከትሎ የወታደራዊ ጥቃት አማራጭ ሊወገድ እንደሚችል አስታውቀዋል። ነገር ግን አሜሪካ ከኢራን ጋር ለቀናት ስታደርጋቸው የነበሩ የኒውክሌር መርሃ ግብር ድርድሮች ዝርዝር ጉዳዮችን በተመለከተ ፕሬዚዳንቱ ያሉት ነገር የለም። አሜሪካና ኢራን የኒውክሌር መርሃ ግብር ድርድሩን በባህረ ሰላጤዋ ሀገር አማን እያካሄዱ እንደሚገኙ የጀርመን ዜና አገልግሎት ዘግቧል። ይህ ዶቸቨለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታል አስታውሳችሁም የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንዳንጃ የድርጅቱን አመራር ማዕከላዊ ኮሚቴውንና ሕገ መንግስታዊ መዋቅር ለማፍረስ አሲሯል ሲል የኢትዮጵያ መንግስትን ከሰሰም። በምስራቃዊ ኮንጎ የሩዋንዳ ወታደሮችና በእነርሱ የሚደገፉ የኤም 23 አማጽያን በርካቶችን ገድለው በሺዎች የሚቆጠሩትን አግተው አስገድደው መድፈር፣ ስቅየትና ዘረፋ እየፈጸሙባቸው ነው ሲሉ የኮንጎ ባለሥልጣናት ከሰሱ። ዩክሬን ከሩሲያ ኢስታንቡል ውስጥ በምታደርገው የሰላም ንግግር በተወካይ ተደራዳሪዎች ከተኩስ አቁም ስምምነት ካልተደረሰ ከተደረሰ ከፑቲን ጋር መገናኘት ሊቀር እንደሚችል ፕሬዚዳንት ቮሎዲሚር ዜሌንስኪ ተናገሩ። አሜሪካ ከአፍሪካ ሀገራት ጋር የሚኖራት ግንኙነት በሚደረሰው የንግድ ስምምነት ልክ የሚመዘን እንደሚሆን በአፍሪቃ የአሜሪካ ልዩ ልኡክ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በኒውክሌር ጉዳይ ላይ የሚደረገው ድርድር ከስምምነት ለመድረስ መቃረቡን ተናገሩ። ብሪታንያ ተመላሽ ስደተኞችን ሊቀበሏት ከሚችሉ ሀገራት ጋር ንግግር ልትጀምር መሆኗን አስታውቃለች። ዜናው በዚሁ አበቃ። ጤና